ስፖርት። በደብሊን ማራቶን ኢትዮጵያውያን አትሌቶች ከአንደኛ እስከ ሶስተኛ ደረጃ በመያዝ ለድል በቅቷል። በእንግሊዝ ፕሪምየር ሊግ ማንቸስተር ዩናይትድን ዘንድሮ ምን ነኳስ ብሏል። በ15 ነጥብ ወደ ስምንተኛ ደረጃ አሽቆልቁሏል። ቼልሲ ቀንቶት ደረጃውን አሻሽሏል። ማንቸስተር ሲቲ አርሰናልና ሊቨርፑል ተመሳሳይ ነጥብ ይዘው በግብ ልዩነት ብቻ የደረጃ ሰንጠረዡ ላይ ተናንቋል። በተለይ ሊቨርፑል በአጠቃላይ የዚህ ዓመት ውድድር ከሁሉም የላቀ ብቃት አሳይቷል። በሜክሲኮ የፎርሙላ አንድ የመኪና እሽቅድምድም ሰባስቲያን ፌትል በሁለት ሰዓት ልዩነት ሶስተኛ፣ አራተኛና አምስተኛ እንደወጣ ተነግሮታል። ሰባስቲያን ፌትል በሻምፓኝ ተራጭቶ ወዲያው እጅግ በተበሳጨበት ምሽት የአገሩ ልጅ የመርሴዲሱ አሽከርካሪ ኒኮ ሮዝበርግ በሁለተኛነት አጠናቋል። የብሪታንያው ሌላኛው የመርሴዲስ አሽከርካሪ በምሽቱ የአንደኛነትን ድል ተጎናጽፏል። የፍጻሜው ድል ግን ወደ ጀርመናዊው አጋድላለች። የጀርመን ቡንደስሊጋ እና የሜዳ ቴኒስን የሚመለከቱ ዘገባዎችም ይኖሩናል። አብራችሁን ቆዩ። አትሌቲክስ ትናንት በተከናወነው 37ኛው የደብሊን ማራቶን የሩጫ ፉክክር ኢትዮጵያውያን አትሌቶች ከአንደኛ እስከ ሶስተኛ ደረጃ በመጎናጸፍ ለድል በቅቷል። በትናንቱ ውድድር ደረጀ ደበሌ ቱላ 2ሰዓት 12 ደቂቃ 17 ሰከንድ በመግባት አንደኛ ወጥቷል። ለሁለተኛ ደረጃ ድል የበቃው ሌላኛው ኢትዮጵያዊ ተፎካካሪ ደረጀ ኡርጌቻ በየቻ የገባበት 2ሰዓት 14 ደቂቃ ከ38 ሰከንድ ነው። አሰፋ ለገሰ በቀለ ደግሞ 2 ሰዓት ከ15 ደቂቃ ከ1 ሰከንድ አጠናቆ ሶስተኛ ወጥቷል። በሴቶች ተመሳሳይ ውድድር የናሚቢያ አትሌት ሄላሊያ ጆንሰንስ አንደኛ ወጥታለች። የገባችበት 2 ሰዓት ከ32 ደቂቃ ከ31 ሰከንድ ነው። በአንድ ሰከንድ ልዩነት ብቻ ለጥቂት ሁለተኛ የወጣችው ኢትዮጵያዊቷ እህቴ ገብረይስ ናት። በፍራንክፉርት የማራቶን ውድድር ትናንት በሴቶች ፉክክር ኢትዮጵያዊቷ ማሚቱ ዳስካ ሙሊሳ ሁለት ሰዓት ከ25 ደቂቃ ከ27 ሰከንድ በመግባት አንደኛ ወጥታለች። ጀርመንና ኬንያ ሁለተኛና ሶስተኛ ሆኗል። በዚሁ የፍራንክፉርት የወንዶች የማራቶን ሩጫ ውድድር ኬንያውያን ከአንደኛ እስከ ሶስተኛ ተከታትለው ገብቷል። ከዚሁ ከአትሌቲክስ ዜና ሳንወጣ የኢትዮጵያ አትሌቲክስ ፌዴሬሽን የሥራ አስፈጻሚ ኮሚቴ አባላት ምርጫ ከፊታችን ዓርብ አንስቶ ለሶስት ቀናት እንደሚከናወን ተገልጧል። በዚህ ምርጫ ላይ አትሌት ሻለቃ ኃይሌ ገብረስላሴ ለፌዴሬሽኑ ፕሬዝዳንትነት አዲስ አበባን ወክሎ እንደሚወዳደር ተገልጧል። እግር ኳስ በእንግሊዝ ፕሪምየር ሊግ ማንቸስተር ሲቲ፣ አርሰናል እና ሊቨርፑል ተጋጣሚዎቻቸው ላይ ድል ተቀዳጅተው ደረጃቸውን አስጠብቋል። ሦስቱም ቡድኖች በተመሳሳይ 23 ነጥብ ሆኖም በግብ ክፍያ ልዩነት ከአንደኛ እስከ ሶስተኛ ደረጃን ይዟል። ቼልሲ በ22 ነጥብ አራተኛ ደረጃን ተቆናጧል። ማንቸስተር ዩናይትድ በ15 ነጥብ ወደ ስምንተኛ ደረጃ ዝቅ ብሏል። ከትናንት በስቲያ ከበርንሌ ጋር ያለምንም ግብ ተለያይቷል። ዌስትሃም ትናንት በኤቨርተን ሁለት ለዜሮ ተቀጥቷል። ከትናንት በስቲያ ቀዳሚዎቹ ሊቨርፑል፣ አርሰናልና ማንቸስተር ሲቲ ተጋጣሚዎቻቸው ላይ አራት አራት ግብ ማስቆጠር ችሏል። በደረጃ ሰንጠረዡ ቀዳሚው ማንቸስተር ሲቲ አራት ለዜሮ የረታው ዌስት ብሮምዊችን ነው። ተከታዩ አርሰናል ሰንደርላንድን አራት ለአንድ ሸኝቷል። በሶስተኛ ደረጃ ላይ የሚገኘው ሊቨርፑል ክሪስታል ፓላስን የረታው አራት ለሁለት ነው። ቼልሲ ትናንት ሳውዝሃምተንን ሁለት ለዜሮ ድል ነስቷል። የቼልሲው ዲየጎ ኮስታ ትናንት ያስቆጠራት ግብ ተደምራለት እስካሁን ስምንት ኳሶችን ከመረብ በማሳረፍ የብዙ ኳስ አግቢነቱን መሪነት ተቆናጧል። የማንቸስተር ሲቲው ሰርጂዮ አጉሮ፣ የኤቨርተኑ ሮሜሉ ሉካኩ እያንዳንዳቸው ሰባት ግቦችን በማስቆጠር ይከተሉታል። እስካሁን በእንግሊዝ ፕሪምየር ሊግ ታሪክ በርካታ ግቦች ግቦችን በማስቆጠር የቀድሞ የኒውካስል ዩናይትድ ተጫዋች አለን ሺረር ላይ የደረሰ የለም። የ46 ዓመቱ አለን ሺረር 260 ኳሶችን ከመረብ በማሳረፍ የእንግሊዝ ፕሪምየር ሊግ የግባግቢዎች አውራ ነው። የማንቸስተር ዩናይትዱ ዋይኔ ሩኒ ሁለተኛ ደረጃ ላይ ይገኛል። ዋይኔ ሩኒ እስካሁን 194 ግቦችን አስቆጥሯል። ያለን ሽረር ኮከብ ግባግቢነት ክብር ወሰን ግን በቀላሉ የሚሰበር አይመስልም። የ31 ዓመቱ ዋይኔ ሩኒ አለን ሽረር ላይ ለመድረስ 66 ግቦች ይቀሩታል። የ45 ዓመቱ አንድሬ ኮል ብዙዎች አንዲ ኮል በሚል ነው የሚያውቁት ሶስተኛ ደረጃ ላይ ይገኛል። አንዲ ኮል ለመጨረሻ ጊዜ ለኖቲንጋም ፎረስት ተሰልፎ በመጫወት በጨዋታ ዘመኑ 187 ግቦ ሰዎችን አስቆጥሮ ጫማውን የሰቀለው የዛሬ ስምንት ዓመት ግድም ነው። ዛሬ ማታ ስቶክ ሲቲ ከስዋንሲ ሲቲ ጋር አስረኛ ተስተካካይ ጨዋታውን ያከናውናል። ሁለቱም ቡድኖች በሰበሰቡት ነጥብ ዝቅተኛ ደረጃ ላይ ይገኛሉ። ስቶክ ሲቲ በዘጠኝ ነጥብ አስራ ሰባተኛ ደረጃ ላይ ይገኛል። ስዋንሲ ሲቲ እስካሁን ባደረጋቸው ዘጠኝ ጨዋታዎች ያሸነፈው አንድ ጊዜ ብቻ ነው። ሁለቴ አቻ ወጥቷል። ነጥቡ አምስት ብቻ ነው። ደረጃው ደግሞ ሁለት ነጥብ ብቻ ይዞ መጨረሻ ደረጃ ላይ ከተኮራመተው ሰንደርላንድ በአንድ ከፍ ብሎ 19ኛ ነው። ቡንደስሊጋ በጀርመኑ ቡንደስሊጋ የቦን ከተማ ተጎራባችው ኮሎኝ ቡድን ተደጋጋሚ ስኬት እያስመዘገበ ነው። ኮሎኝ ትናንት ሃምቡርግን ሶስት ለዜሮ አሸንፏል። የኮሎኝ አጥቂ አንቶኒ ሞዴስተ በስድሳ አንደኛው በሰማኒያ ሁለተኛው እንዲሁም በሰማኒያ ስድስተኛው ደቂቃዎች ላይ ሶስት ግቦችን በማስቆጠር ሄትሪክ ሰርቷል። 50 ሺህ ተመልካቾች በታደሙበት የትናንቱ ግጥሚያ ሃምቡርጎች አንድ ተጫዋቻቸው በቀይ ካርድ መውጣቱ ለኮሎኞች እጅግ እንደጠቀመ ሌላኛው የኮሎኛ አጥቂ ዚሞን ሶለር ተናግሯል። ዘንድሮ ሊያስቦርቁን የሚችሉ በርካታ አጋጣሚዎች አሉን ብዬ አስባለሁ። ዛሬ በጫወታው ሁለተኛ አጋማሽ ላይ የሚገባንን ነው ያገኘነው። ሃምቡርጎች ተጫዋች በቀይ ካርድ ከሜዳ ስወጣባቸው ጥሩ ተጫውተናል እናም ሶስት ግቦች አስቆጥረናል በእርግጥ ግቦቹ ይገቡናል የሃምቡርጉ ተከላካይ ጆዋን ጆሩ በበኩሉ ከቀይ ካርዱ በፊት በጣም ጥሩ ነበር የተጫወት ነው ከዚያ በፊት ግን ለኮሎኞች ቀይ ካርድ ሊያሰጥ የሚችል ክስተት መሀል ሜዳ ላይ ተፈጥሮ ነበር ሲል አማሯል በእርግጥም የኮሎኙ ተከላካይ ማርኮ ሆይልገር በ 56 ኛው ደቂቃ ላይ በፈጸመው ጥፋት ቀይ ካርድ ከማየት ተርፏል። እስከዚያ ድረስ ሃምቡርጎች በጨዋታ በልጠው ታይቷል። ከትናንት በስቲያ አውስቡርግን ሶስት ለአንድ የረታው ባየር ሚንሽን የጀርመን ቡንደስሊጋን በ23 ነጥብ ይመራል። ላይፕሲግ 21 ነጥብ አለው፣ ሁለተኛ ነው። ቅዳሜ ዕለት ዳርምሽታትን ሁለት ለባዶ አሸንፏል። ሆፍናይም 19 ነጥብ ይዞ በሦስተኛ ደረጃ ላይ ይከተላል። ትናንት ሄርታ ቤርሊንን 1 ለ0 ሸኝቷል። ኮሎኝ በ18 ነጥብ አራተኛ ደረጃ ይዟል። በስፔን ላ ሊጋ የእግር ኳስ ፉክክር አትሌቲኮ ቢልባኦ ከኦሳሱና አንድ እኩል እንዲሁም ላፓልማ ከሴልታ ቪጎ 3 ለ3 አቻ ወጥቷል። ኤስፓኞላ ሪያል ቤቲስን አንድ ለምንም አሸንፏል። አይበር ቪላሪያልን ሁለት ለአንድ ሸኝቷል። ዛሬ ማታ ዴፖርቲቮ ዴላ ኮሩኛ ከቫሌንሺያ ጋር ይጫወታል። የመኪና ሽቅድድም በፎርሙላ 1 የሜክሲኮ ግራንድ ፕሪሽ ቅድምድም ሌዊስ ሃሚልተን ትናንት አሸንፏል። ሆኖም በአጠቃላይ ነጥብ ዋነኛ ተፎካካሪው ኒኮ ሮዝበርግ ለዋናው ድል እየገሰገሰ ነው። ሰባስቲያን ፌትል ከአራተኛነት በድንገት ሶስተኛ መውጣቱ ተነግሮታል። ቆየት ብሎ ደግሞ አምስተኛ ሌዊስ ሃሚልተን በዚህ ዓመት የውድድር ክፍለ ጊዜ የትናንቱ ድል ስምንተኛ ሆኖ ተመዝግቦለታል። የፎርሙላ አንድ ሽቅድምድም ውስጥ መሳተፍ ከጀምረ አንስቶ ደግሞ እስካሁን ለ51 ጊዜያት ድል ተጎናጽፏል። የትናንትና ውድድር ላይ ሌዊስ ሃሚልተን ስህተት አልባ ሊባል የሚችል ፉክክር ነበር ያከናውነው። በተመሳሳይ ሜርሴዲስ ተሽከርካሪ የተፎካከረው ጀርመናዊው ኒኮ ሮዝበርግ ሁለተኛ ወጥቷል ው ግን የፎርሙላ አንድ የዘንድሮ አጠቃላይ ውድድር አሸናፊ መሆን እድሉ የሰፋ ነው። ቀሪዎቹ የብራዚልና የዱባይ ውድድሮች ላይ ሉዊስ ሀሚልተን አንደኛ ቢወጣ እንኳን ኒኮ ሮዝበርግ የአጠቃላይ ውድድር አሸናፊ ሊሆን ይችላል። የሚጠበቅበት ሁለተኛና ሶስተኛ መውጣት ብቻ ነው። እስካሁን በተደረጉት ውድድሮች ኒኮ ሮዝበርግ በ349 ነጥብ ይመራል። ሉዊስ ሀሚልተን በ19 ነጥብ ይበለጣል። 330 ነጥብ ይዞ ደረጃው ሁለተኛ ነው። በትናንቱ ውድድር ሶስት ሰዎች በሁለት ሰዓት ልዩነት ውስጥ ሶስተኛ ደረጃ የተሰጣቸው መሆኑ ብዙዎችን አስገርሟል። በመጀመሪያ ሶስተኛ እንደ ወጣ የተነገረው ለሬድቡል አሽከርካሪው ማክስ ፈርሽታፐን ነበር። አፍታም ሳይቆይ ግን የሶስተኛ ደረጃ የሚገባው ለፌራሪ አሽከርካሪው ሰባስቲያን ፌትል ነው ተባለ። እናም ሰባስቲያን ፌትል ወደ መድረኩ በመውጣት ዋንጫውን ተቀብሎ ሻምፓኝ እየተራጨ ከአገሩ ልጅ ኒኮ ሮዝበርግ ጋር ተቃቅፎ ቦረቀ። በሁለት ሰዓት ልዩነት ግን ቦታው ለሱም እንደማይገባ ተገለጠ። እናም የሶስተኛ ደረጃው ለሌላኛው የሬድቡል አሽከርካሪ ዳንኤል ሪካርዶ ተሰጥቷል ለዚህ ደግሞ ምክንያቱ ተወዳዳሪዎቹ የፈጸሙት ጥፋት ተገምግሞ አምስት ሰከንድ የሚያስቀጣው አዲሱ ህግ የፈጠረው መሆኑ ተገልጧል የሜዳ ቴኒስ ሲንጋፖር ውስጥ በተከናወነው የዓለም የቴኒስ ማኅበር የፍጻሜ ግጥሚያ የስሎቫኪያዋ ዶሚኒካ ቺቡልኮቫ ጀርመናዊቷ አንጀሊክ ክሬበርን አሸንፋታለች። የ27 ዓመቷ ስሎቫኪያዊት በ30 ደቂቃ ውስጥ አንጀሊካን ያሸነፈችው 6 ለ3ና 6 ለ4 በሆነ ውጤት ነው። ይህ በህይወቴ ትልቅ ቦታ የሚሰጠው ቅጽበት ነው ስትል ማሸነፏ ልዩ ስሜት እንደፈጠረባት ተናግራለች። ዶሚኒካ ቺቡልኮቫ የትናንቱ ድል ተደምሮላት የዓመቱ ቁጥር አምስት ምርጥ የሜዳ ቴኒስ ተወዳዳሪ ሆና እንደምትጨርስ ተገምቷል። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶ ስለሺነኝ አስተያየትና ጥቆማችሁ አይለየን። መልካም ጊዜ። ጤና አይስጥልኝ